ወደ ተከታዩ ዝግጅት እናልፋለን። ዲሞክራሲ በተግባር ዶክተር ጸጋዬ አራርሳ በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ቤት የቀድሞ መምህር ነበሩ። በተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ የሰብአዊ መብቶችና የመልካም አስተዳደር ክፍል ኃላፊ ሆነውም ሰርተዋል። አሁን ደግሞ አውስትራሊያ ሜልበርን ከተማ በሜልበርን የሕግ ትምህርት ቤት በሕገ መንግስት ሕግ ዶክትሬት ዲግሪያቸውን ሰርተዋል። አሁን በማህበራዊ ሚዲያ ፌስቡክ ላይ የአዲስ አበባና የፊንፊኔ ዙሪያ ልዩ ዞን የተቀናጀ የጋራ ልማት ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ የተነሳውን ተቃውሞ በቅርብ እየተከታተሉ አስተያየታቸውን በማስፈርም ይታወቃሉ። ተቃውሞው አሁን ምን መልክ አለው? የተቃዋሚዎቹ ውስጥ ጥያቄ ምን ያህል ተገቢ ነው ለሚሉ ጥያቄዎች ምላሽ ይሰጣሉ ዶክተር ጸጋዬ አራርሳ ጽዮን ግርማነች ያነጋገረቻቸው አመሰግናለሁ ዶክተር ጸጋዬ እንግዲህ ዶክተር ጸጋዬን የጋበዝ ናቸው በሁለት ምክንያት ነው አንደኛ የህግ ባለሙያ ናቸው ሁለተኛ በማህበራዊ ድረገጽ በተለይ በፌስቡክ ላይ አሁን በኦሮሚያ ያለውን ሁኔታ በተመለከተ በቀጥታ ተሳትፎ ያደርጋሉ ጉዳዩን ይከታተላሉ እንደዚሁም የተለያዩ ሀሳባቸውን በማስፈር ከጉዳዩ ጋር ቀጥታ ተያያዥነት ያለው ተሳትፎ አላቸው። ስለዚህ እንደ አንድ የሕግ ባለሙያ ና ከጉዳዩ ጋር ቀጥታ ተሳትፎ እንዳለው ሰው ነው የዛሬውን ጥያቄ የማቀርበው ና ወደ መጀመሪያ ጥያቄ ስመጣ አሁን ያለው በኦሮሚያ ክልል የተለያዩ ከተሞች ላይ ያለው ተቃውሞ አሁን መልኩን እንደቀየረ እየተነገረ ነው። በፎቶም በቪዲዮም እንደዚሁም በምንሰማቸው መረጃዎች እኛም ደግሞ ከአካባቢው ስልክ ደውለን ከምናነጋግራቸው አስተያየት ሰጪዎች ጥያቄው ከማስተር ፕላኑ ከፍ ብሎ ሌላ ጥያቄዎችን ይዞ እንደመጣ እያየ ነው ነው እና አሁን ያለው ተቃዋሚዎቹ ጥያቄ ምንድን ነው? እሺ አመሰግናለሁ ጽዮን። በማህበራዊ ድረገጽ እንዳልሽው ተሳታፊ ሳልሆን ጉዳዩን ከሚከታተሉ ሰዎች መካከል ነኝ። ጉዳዩን በቅርብ እከታተለዋለው። በአቅሜ ደግሞ በሕግ ጉዳይ ላይ ያለውን አንድምታ እያነሳሁ አንዳንድ ነገር ጻጻፋለሁ። ይሄ አሁን እየተባለ ያለው ጥያቄው ማለት በኦሮሚያ እየተካሄደ ያለው የተቃውሞ እንቅስቃሴ መልኩን ቀይሯል፣ ጥያቄው ከማስተር ፕላኑ ከፍ ያለ ሆኗል ይባላል ግን ጥያቄው ከማስተር ፕላኑ ከፍ ያለ አይደለም፣ መልኩንም አልቀየረም። ከማስተር ፕላኑ ይተገበራል ከተባለበት ጊዜ ጀምሮ የተነሳ ተቃውሞ ነው። ከዛ በኋላ የተቃውሞ እንቅስቃሴን ለማፈን መንግሥት የወሰደው እርምጃ ወይም ደግሞ ለማርገብ ወይም ደግሞ ለማረጋጋት የተለያየ ቃላት ይጠቀማሉ። የተወሰደው እርምጃ ብዙ ጉዳትን አስከትሏል በህዝቡ ላይ። በዚህ ምክንያት እነዛን ተያያዥነት ያላቸውን ጉዳቶችም ጭምር እየተቃወሙ ነው። ከአሁን ድረስ ባለው ሁኔታ ማስተር ፕላኑ ተሰርዟል፣ ነገር ግን ተቃውሞው ቀጥሏል፣ የሚባል ነገር አለ። በመሰረቱ ማስተር ፕላኑ የኦህዴድ ማዕከላዊ ኮሚቴ ይቀራል አለ እንጂ በመንግስት ደረጃ ማስተር ፕላኑ አልቀረም። በየትኛውም የፌዴራሉ ምክር ቤትም፣ የአዲስ አበባ መንግስት ምክር ቤትም፣ በኦሮሚያ ምክር ቤትም በህግ አልተሻረም። ኦህዴድ የሚመራው የኦሮሚያ ምክር ቤት ተስፋ አድርገን የነበረው ኦህዴድ ማዕከላዊ ኮሚቴ ማስተር ፕላኑን እንዲቆም አድርገናል፣ እናደርጋለን፣ ህዝቡን ይቅርታ እንጠይቃለን፣ ካሳ ለሚገባቸው ሰዎች ካሳ እንከፍላለን፣ ንብረት ለጠፋባቸው፣ ለወደመባቸው፣ ህይወት ለጠፋባቸው ወዘተ የሚል ቃል ገቡ። ነገር ግን ከዛ አልፈው ጨርሶ የኦሮሚያ ወይም የኦሮሚያ የመጨረሻው የፖለቲካ የስልጣን አካል የሆነው የህግ አውጪው ምክር ቤት አልተሰበሰበም። የት እንዳለም አይታወቅም በዚህ ሰዓት ሁለተኛ በአዲስ አበባ መስተዳድር ደግሞ ማስተር ፕላኑ በአዲስ አበባ ውስጥ ይተገበራል ለመተግበር እየተንቀሳቀስን ነው የሚል ቃል በማግስቱ ነው የወጣው። አዲስ አበባ ማለት ማስተር ፕላኑ የሚጠቀልላቸው የልዩ ሰሆኑ ዘላስ ስድስት ከተሞችና የገጠር ወረዳዎችን ጭምር ነው ወይስ በቀድሞ እንደሚታወቀው በአስሩ ክፍለ ከተሞች ውስጥ ብቻ ነው? የአዲስ አበባ ድንበርስ የት ነው? እስከየት ድረስ ነው ማስተር ፕላኑ የሚተገበረው ተቀይሮ ተከልሶ እንደገና ሪዲዛይን ተደርጎ ነው ወይስ እንዳለ ነው የሚተገበረው? ይሄ ሁሉ ጥያቄ አልተመለሰም። ስለዚህ ማስተር ፕላኑ ደግሞ በተግባርም አልቆመም። እሱ ብቻ አይደለም። እንግዲያው የሕዝቡ ጥያቄ አግባብነት ስላለው ማስተር ፕላኑ ይቆማል ከተባለ፣ ለምንድን ነው ማስተር ፕላኑን ተቃውመው የተሰለፉ ሰዎች እስካሁን ከእስር ያልተፈቱት? ለምንድን ነው አሁንም የሚቃወሙ ሰዎች ቆሟል ከተባለ በኋላ የሚታሰሩት፣ የሚደበደቡት፣ የሚታፈሱት የት እንደደረሱ እንዳይታወቁ የሚደረገው? ከተቃውሞው ጋር ተያይዞ የተወሰዱ የመንግስት እርምጃዎችንም መቃወም ጀመሩ ተጀምረዋል። ይሄ ብቻም አይደለም። በሁለት ሺህ አስራ አራት መጀመሪያ ማስተር ፕላን በገሀድ ሲሆን አንዱ የመጣው ነገር ምንድን ነው? አብሮት ተቃውሞ ውስጥ የህዝቡ የቆዩ ችግሮች ተደጋግመው ይነሱ ነበር። ለምሳሌ የስራ ቋንቋ የመስተካከል ጉዳይ፣ አዲስ አበባ ላይ ኦሮሚያ መንግስት ያለው ልዩ ጥቅም፣ እነዚህ ያደሩ ብሶቶች አሁን ደግሞ ቆይተው ከምርጫ ሁለት ሺህ ሰባት በኋላ በዛም ጊዜ በምርጫው ጊዜም ተነሳስተው የነበሩ ጥያቄዎችና ተነሳስተው የነበሩ ኤክስፔክቴሽኖችን አክለው እንደገና ተነስተዋል። ተቃውሞ አደባባይ የሚወጡት ሰዎች ተቃውሟቸውን የሚገልጹት ሰዎች እንደዚህ የተቀናጀ ጥያቄዎች አሏቸው እያሉኝ ነው። የተቀናጀ ማለት ምንድን ነው? ጥያቄው በወቅቱ የነበረው ማስተር ፕላኑ ይቁምልን፣ ከመሬት መፈናቀል ይቁምልን፣ የከተማው አይስፋብን፣ የኦሮሚያ ድንበር አይነካብን፣ ማስተር ፕላኑ ኦሮሚያን በሁለት ቦታ ስለሚከፍል በምዕራብና በምስራቅ አድርጎ አይክፈልብን፣ ህገ መንግስታዊ ያልሆነ የድንበር ማሻሻል አይካሄድብን። ከዛ ግን ያደሩ ደግሞ ጥያቄዎች ከዚህም በፊት ያልተመለሱ የተረሱ ጥያቄዎች ብዙ ተነስተዋል። የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ ሰሞኑን ቃለ ምልልስ ሰጥተው ነበረ። ለእኛ እና የጥያቄዎቹን በተመለከተ ያሉት ነገር አለ። እስቲ ያዳምጡትና በእሳቸው በሚያነሱት ጉዳይ ላይ የሚሉትን ይነግሩናል። ጥያቄ በሚለው ደረጃ የሚያቀርባቸው ጥያቄዎች አሉ። አሁን ያሉት የተደራጁ የታጠቁ ቡድኖች ማሳዎችን እያቃጠሉ የሕዝብ ደን ሕዝብ በላቡ በጥረቱ መልሶ እንዲያገግም ያደረገው አካባቢ እያቃጠሉ ተቋማትን እያወደሙ ያለበት ሁኔታ ነው ያለው። ሕዝቡ ነው ከሰራዊት በፊት ከፖሊስ መድረስ በፊት ሕዝቡ ነው በከፍተኛ ደረጃ ይህንን እንቅስቃሴ ለማክሸፍ እየተንቀሳቀሰ የነበረው። ስለዚህ የኦሮሞ ሕዝብ እንደ መብት የሚያነሳቸው በየቀኑ የሚያነሳቸውን ጥያቄዎች በፍጹም ተያያዥነት የሌለው አጥፊ አውዳሚ ከኦሮሞ ባህል ከሕዝቡ ወግ ታሪክ ጋር አብሮ የማይሄድ እጅግ አፍራሽ አካሄድ ነው። እነዚህ የታጠቁ ቡድኖች እያደረጉ ያሉት አቶ ጌታቸው፣ የታጠቁ ቡድኖች ናቸው ይሄንን ነገር የ እያደረጉ ያሉት ነው የሚሉት፣ የታጠቁ ቡድኖች ካሉ የታጠቁ ቡድኖችን መቆጣጠር የእነሱ ስራ ነው፣ የመንግስት ስራ ነው። እነዚህ የታጠቁ ቡድኖች እነማን እንደሆኑ እኔ እስካሁን ድረስ አላውቅም። የሚቃወሙት ልጆች በስ በፍጹም ሰላማዊ መንገድ እጆቻቸውን ወደ ላይ አድርገው አንዳንድ ጊዜም ብትር ይዘው እየዘፈኑ መፈክር እያሰሙ ሲንቀሳቀሱ ነው ያየ ነው። አንድም ቦታ የታጠቁ ቡድኖች መግለጫም ሲሰጡ እኛንን ሲሉ እንደዚህ እርምጃ ወስደናል ሲሉ አልሰማንም፣ አላየን። ስለዚህ የታጠቁ ቡድኖች ካሉ የታጠቁ ቡድኖች ከሰላማዊው ተቃውሞ እንቅስቃሴ ጋር የተቀላቀሉ ከሆኑ ወይም ደግሞ ያንን አጋጣሚ በመጠቀም ችግር ፈጥረው ከሆነ እንደ መንግስትነታቸው ይሄንን በስርዓት መቆጣጠር የእነሱ ፋንታ ነው። በነገራችን ላይ አንድም ቦታ ሰላማዊ ሰልፍ ጠይቀው እነዚህ ሰዎች ሰላማዊ ሰልፍ ፈቅደውላቸው አያውቁም። ስለዚህ በግብታዊነት የሚወጡ ሰልፎች ናቸው። እነዚህ ላይ ብሶት የወለዳቸው ሰልፎች ናቸው እና እነዚህ ሰልፎች ሲወጡ በጣም ብዙ አይነት እንቅስቃሴ ሊከሰት ይችላል። ሰልፉን እንዲፈቀድና ህጋዊ በሆነ መንገድ እነሱ አለማካሄዳቸው የመንግስት ችግር ነው በመጀመሪያ። ከዛ በመቀጠል ሌሎች የታጠቁ ቡድኖች ይላሉ የሚጠሩት ነገር የላቸውም። የታጠቁ ቡድኖች እንዳሉ ይናገራሉ፣ ግን እነማን ናቸው የሚናገሩት ነገር ምንም መረጃ የለም እስካሁን ድረስ ፍጹም አንአካውንተብል ናቸው ለሚናገሩበት ንግግር እና እኔ ሲመስለኝ የታጠቁ ቡድኖች ከህዝብ ውጭ የሆኑ አጥፊና አውዳሚ ሀይሎች የሚሉ ካሉ እና በዚህ ደረጃ ጉዳት የሚያደርሱ ከሆነ መንግስት ነው የደከመው ማለት ነው፣ ወድቋል ማለት ነው። መንግስት ይህንን ማስተካከል አልቻለም ማለት ነው። ሁሉም ደግሞ እየጠየቀ ያለው እንኳንና አሁን የሚቃወሙት ሰዎች ቀርቶ ኦህዴድ ለኢህአዴግ ያቀረ ካቀረባቸው ነጥቦች አስራ አምስት ነጥቦች ውስጥ አንዱ ሰራዊቱ ከኦሮሚያ ክልል አሁን ካለው ከሲቪሊየን ላይፍ ይውጣ የሚል ነው። ይህንን ጥያቄ መጠየቅ ምንም ጥፋት ያለው አይመስለኝም። እዚህ ጋር እንዳውም ሰራዊቱ ይውጣ የሚለውን በተመለከተ አቶ ጌታቸው ረዳ ሰራዊቱ ከየት ነው የሚወጣው? ሰራዊቱ እኮ ድሬዳዋና አዲስ አበባ ላይ ብቻ አይደለም የሚቀመጠው፣ በየክልል ከተሞቹም አለ ይላሉ። እስቲ የእሳቸውን ጥያቄ እንስማና እንዳውም እዚህ ላይ ያሉትን አስተያየት ይሰጡናል። የኢትዮጵያ ፌዴራል መከላከያ ሰራዊት እኮ መቀመጫው አዲስ አበባ አይደለም ፊንፊን ብቻ ለም ተቀምጠው የሚለው ወይም የሀገር ድንበር መከላከያ ሰራዊቱ ካምፖች አሉት በሀገር የተለያዩ አካባቢ አሁን ለእነዚህ አይነት ግጭት ግጭቶች በተከሰቱባቸው አካባቢዎች የክልሉ የፖሊስ ሀይል ቁጥጥር በላይ ቁጥጥር ውጭ በሆነባቸው ከዛ ከአቅም በላይ በሆነባቸው አካባቢዎች መከላከያ ለገዛ የተሳተፍባቸው እንቅስቃሴዎች ነበሩ። ከዚህ ውጭ መከላከያ ከካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ አሁን አክቹዋል የመከላከያ ሰራዊቱ ልክ እንደ ባዕድ ተቆጥሮ ከኦሮሚያ ወጣ የሚል ጥያቄ እዚህ የቀረበም የለም የተነሳም የለም። ይሄ ጥያቄ ከውጭ በኩል ሲነሳ እሰማለሁ። ኦልሬዲ ፌታ ኮምፕሌ አድርጎ የወሰዱ ሰዎች ካሉ የኦሮሚያ ተሳተፍ በሚመለከት የተለየ አሁን እኛ ከምንለው ኦሮሚያ ኢትዮጵያ ውስጥ ያለ የፌዴራል ስርአቱ አንድ ዋና አካል የሆነ ክልል ነው የሚለውን እምነት ሊጣረስ እምነት ያላቸው ወገኖች ይሄን ነገር ቢያራምዱት አይገርመኝም። ከዚህ ውጭ ግን የፌዴራል ሰራዊቱ ወይ ወይም ደግሞ ድሬዳዋ ብቻ ተከማችተው የሚኖር ሰራዊት አይደለም። በሀገሪቱ የተለያዩ አካባቢዎች ካምፕ መስርቶ የሚንቀሳቀስ ሰራዊት ነው። ያ የሚቀየርበት ምክንያት ያለ አይመስለኝም። ለዚህ አስተያየታቸው ምን ምላሽ አሉት? ልክ ነው። ኦሮሚያ የፌዴሬሽኑ አንድ አካል ነች፣ ምንም ጥያቄ የለው። በኦህዴድ ምክር ቤትም፣ በህዝቡም በህዝቡም ጭምር ሰራዊቱ በተለይ አጋዚ የሚባለው ልዩ ሀይል ከኦሮሚያ ይውጣ የሚል ጥያቄ ተነስቷል። ይሄም ደግሞ እንዲያውም ዋና ጥያቄ ሁል ጊዜ የሚሉት መፈክር አድርገው የሚያሰሙትም አይደለም። የተቃውሞ እንቅስቃሴ ውስጥ ያሉ ልጆች ቶጌታቸውም እንዳሉት ማለት ነው ይሄ የህዝብ ጥያቄ አይደለም ብለዋል። ይሄ እስከዚህ ድረስ እንግባባለን። ግን ኦሮሚያ ውስጥ ሰራዊቱ ካምፖች አሉት። በካምፖቹ ሲቀመጡ አንድም ጊዜ የኦሮሞ ህዝብም ሆነ የኦሮሚያ ፖለቲከኞች የኦሮሞ ፖለቲከኞች ከውጭም ሆነ ከውስጥ ሰራዊቱ ከኦሮሚያ ውስጥ ይውጣ፣ ካምፖቹ ይነቀሉ የሚል ጥያቄ አልተጠየቀም። አሁን እየተጠየቀ ያለው ይሄ የማምታታት ስራ ነው። እየተጠየቀ ያለው ሰራዊቱ ወደ ካምፑ ይመለስ። ከትምህርት ቤቶች፣ ከገበያዎች፣ ከህዝብ ሰርግ፣ ከለቅሶ ቦታ ሰራዊት ምን ይሰራል? እነዚህ ቦታዎች ላይ ለዚያውም የፌዴራል ጦር አገርን እና የሀገርን ድንበር የመጠበቅ ኃላፊነት እንጂ ጸጥታና ሰላም የማስከበር ኃላፊነት ዋና ስራው ያልሆነ ጦር ለዚያውም የክልል ፖሊስ ሊያስተዳድረው በሚገባ ጉዳይ ላይ የፌዴራል ፖሊስ መጥቶ እንዲሰራ የተደረገበት ሁኔታ ነው ያለ። በመጀመሪያ ሰራዊቱ ከገበያ ከትምህርት ቤት ከቲንደር ጋርተን ከእምነት ቦታ ሰርግ፣ ቀብር ስፍራ ምንም የሚያደርገው ነገር ስለሌለ ወደ ካምፑ ይመለስ ነው ጥያቄው ይሄና ከካምፕ ነቅሎ ከኦሮሚያ ውስጥ ይውጣ የሚል ጥያቄ የተለያየ ጥያቄ ነው። ማንንም ይሄ ማንም ይሄንንም አልጠየቀም እስካሁን ድረስ ደግኖበት ህዝቡ ላይ ያለው ሰራዊት እሱ ሰራዊት ከህዝቡ ላይ አፈሙዙን መልሶ ወደ አገር ወደ መጠበቅ ስራው ይመለስ ነው። አመሰግናለሁኝ። ዶክተር ጸጋዬንም ባልደረባዬን ጽዮንም። ጽዮን ከዶክተር ጸጋዬ ጋር ያደረገችው ቆይታ አላበቃም። ነገ ይዛላችሁ ትመልሳለች።